spool እድሜያቸው ከ17 ዓመት በታች ተጫዋቾች የሚሳተፉበት የኢትዮጵያ ብሔራዊ ቡድን በማሊያቻው ተሸንፎ ከማጣሪያው ውጭ ሆኗል። በሳምንቱ መገባደጃ ላይ በተከናወኑ ጨዋታዎች በእንግሊዝ ፕሪምየር ሊግ መሪው ማንቸስተር ሲቲ ነጥብ ጥሏል። ማንቸስተር ዩናይትድ ነጥብ ሲጋራ፣ አርሰናል አሸንፏል። በጀርመን ቡንደስሊጋ ዘንድሮ ኮሎኝ ከአጀማመሩ ድል እየቀናው ነው ካያሉ ባየ ሚንችንና ከዋነኛ ተፎካካሪው ቦሩሲያ ዶርትሙንድ ቀጥሎ በሶስተኛ ደረጃ ላይ ይገኛል። ዋነኞቹ ቡድኖች ባርሴሎና እና ሪያል ማድሪድ ማሸነፍ ሳይችሉ ቀርቷል። ተጨማሪ ዘገባ ይኖረናል። እድሜያቸው ከ17 ዓመት በታች ተጫዋቾች ከሚሳተፉበት የአፍሪቃ የእግር ኳስ ጨዋታ የኢትዮጵያ ቡድን ትናንት ተሰናብቷል። በሚቀጥለው ዓመት ማዳጋስካር ውስጥ ለሚካሄደው ጨዋታ የሶስተኛ ዙር ማጣሪያውን ትናንት ከማሊ ጋር ያደረገው የኢትዮጵያ ቡድን የተሸነፈው ሁለት ለአንድ ነው። የኢትዮጵያ ቡድን ቀደም ሲል ከሜዳ ውጪ ሁለት ለዜሮ መሸነፉ ይታወሳል። በዚህም መሰረት አራት ለአንድ በሆነ አጠቃላይ ውጤት የማሊ ቡድን ወደ ቀጣዩ ዙር ማለፍ ችሏል። በእንግሊዝ የፕሪምየር ሊግ ግጥሚያ ትናንት ቶትናም ሆትስፐር በድንቅ የጨዋታ ስልት በደረጃ ሰንጠረዡ መሪ የሆነው ማንቸስተር ሲቲን ሁለት ለዜሮ አሸንፏል። በእርግጥም በጨዋታው ቶትናሞች ልቀው ተገኝቷል። ቶትናም የትናንቱን ጨዋታ ለሻምፒዮንስ ሊግ ማጣሪያ ከሩሲያ የረዥም ጉዞ መልስ ያከናወነው ጨዋታ በመሆኑ የቡድኑ ጥንካሬና ጽናት ታይቶበታል። ቶትናም ባለፈው ማክሰኞ ከሩሲያው ሲኤስኬኤ ጋር ባደረገው ጨዋታ አንድ ለዜሮ በሆነ ውጤት አሸንፎ መምጣቱ ይታወሳል። በዚህም መሰረት ቶትናም በሻምፒዮንስ ሊጉም ሆነ በፕሪምየር ሊጉ የደረጃ ሰንጠረዥ የሁለተኛ ደረጃን ይዟል። ቀደም ሲል በደረጃ ሰንጠረዡ የሁለተኛ ደረጃ ላይ ይገኝ የነበረው ሊቨርፑል ከትናንት በስቲያ ስዋንሲ ሲቲን ሁለት ለአንድ ማሸነፍ ችሏል። ሆኖም ደረጃውን ትናንት በርንሊን አንድ ለምንም ለረታው አርሰናል አስረክቦ ወደ አራተኛነት ዝቅ ብሏል። በሰባት ጨዋታዎች አስራ ስድስት ነጥብ ከሰበሰበው አርሰናል ጋር ሊቨርፑል የአንድ ግብ ልዩነት ብቻ ነው ያለው። በአራት ነጥብ ብቻ ተወስኖ ከታች አስራ ሰባተኛ ደረጃ ላይ የሚገኘው ስዋንሲ ሲቲ በሜዳው በመሸነፉ አሰልጣኙ ፍራንሲስኮ ጉዶሊ ከቡድኑ መሰናበታቸው ዛሬ ተገልጧል። በሳቸው ፈንታ ቡድኑ የቀድሞ የዩናይትድ ስቴትስ ቡድን አሰልጣኝ የነበሩትን ቦብ ብራድሌይን መተካቱን ይፋ አድርጓል። በፕሪምየር ሊጉ አስቶን ቪላም ጣኙን አሰናብቷል። አስቶን ቪላ ሮቤርቶ ዲማቴዮን ከስራ ያሰናበተው የቡድኑ አጀማመር ደካማ በመሆኑ እንደሆነ አስታውቋል። ከአራት ዓመታት በፊት ከቸልሲ ጋር ሆነው የፕሪምየር ሊግ ዋንጫ ያነሱት ጣሊያናዊው አሰልጣኝን አስቶን ቪላ አጀማመራቸው የሚያበሳጭ በማለት ነበር ያሰናበተው ማንቸስተር ዩናይትድ ከስቶክ ሲቲ ጋር አንድ እኩል ተለያይቷል። ሌስተርና ሳውስ ሃምተን ያደረጉት ጨዋታ ያለምንም ግብ ተጠናቋል። ቅዳሜ ዕለት ቼልሲ ሁል ሲቲን ሁለት ለባዶ አሸንፏል። በጀርመን ቡንደስሊጋ ቮልስቡርግ ከማይንስ ጋር ትናንት ያለምንም ግብ ተለያይቷል። ሻልከ ቦሩሲያ ሚንሽን ግላድ ባህን በሰፊ ልዩነት አራት ለዜሮ አሸንፏል። የቦሩሲያ ሚንሽንግላድ ባህ አጥቂ አንድሬ ሃህን ቡድኑ ከመጀመሪያው ይልቅ በሁለተኛው አጋማሽ አቋሙ ደህና እንደነበረ ተናግሯል። ጥሩ አልነበርንም። በመጀመሪያው አጋማሽ ጥሩ አልተጫወትንም። በሁለተኛው አጋማሽ ብዙ ተበልጠን ጭራሽ የፍጹም ቅጣት ምት ተሰጠብን። ከዚያ በኋላ ተጋጣሚያችን የበላይ ሆኖ ተዳክመናል። የመከላከል ስልታችን ጠፍቶ ግብ ተቆጥሮብናል። በእርግጥ ሻልከ ያገኛት የፍጹም ቅጣት ምት ለቦሩሲያ ሙንሽንግላድባዎች አጨቃጫቂ ነበረች። ኤሪክ ማክሲም ቾፖሞቲንግ ወደ ፍጹም ቅጣት ምት ክልል ከገባ በኋላ ተጠልፏል በሚል ነበር ፍጹም ቅጣት ምቱ የተሰጠው። ቦሩሲያ ሙንሽንግላድባ ፍጹም ቅጣት ምቱ ተገቢ አይደለም ብሏል። ሆኖም ሃምሳ ሁለተኛው ደቂቃ ላይ የተገኘችዋን ፍጹም ቅጣት ምት ጥፋት የተሰራበት ተጫዋች ራሱ ከመረብ አሳርፏታል። ሁለተኛዋን ግብ በሃምሳ ስድስተኛው ደቂቃ ላይ ያስቆጠረው በ22.5 ሚሊዮን ዩሮ ወጪ በዝውውር ወደ ቡድኑ የመጣው ብሬል ኤምቦሎ ነው። ግቧ ለብሬል በቡንደስሊጋ ታሪኩ የመጀመሪያው ሆና ተመዝግባለታለች። አንዳንዶች ለብሬል ኤምቦሎ የወጣው ወጪ ተገቢ አይደለም ሲሉ ሲተቹ ነበር። በ58ኛው ደቂቃ ሶስተኛዋን ግብ ያስቆጠረው ሊዮን ግሮቴስካ ነው። ስዊዘርላንዳዊው አጥቂ ብሬል ኤም ቦሎ ተከላካዮችንና ግብ ጠባቂውን በማለፍ ለራሱ ሁለተኛውን ለቡድኑ አራተኛውን ግብ በማስቆጠር ይቀርብበት የነበረውን ትችት ዋጋ አሳጥቷል። ቮልስቡርግ ትናንት ከማይንስ ጋር ያለምንም ግብ ተለያይቷል። ዘንድሮ ከቮልስቡርግ ጋር ለአምስት ጊዜያት ተሰልፎ አንድም ግብ ማስቆጠር አልቻለም። የጀርመን ብሔራዊ ቡድን ተሰላፊው ማሪዮ ጎሜዝ ለጀርመን ብሔራዊ ቡድን ተሰልፎ 29 ግቦችን ማስቆጠር የቻለው የ31 ዓመቱ አጥቂ ለአዲሱ ቡድኑ እስካሁን አንድም ግብ ማስቆጠር አልቻለም። በተለይ በትናንቱ ውጤት አጥቂው እጅግ ተበሳጭቷል። ደጋፊዎቻችን ብቻ አይደሉም የተበሳጩት፣ እኛም በሽቀናል። ዛሬ እንቅስቃሴያችን የሚደነቅ ነበር። ምን ማለት እችላለሁ? እጅግ ከፍተኛ በደል ነው። አደገኛ በደል። ኳሷ እኮ መስመሩን አላለፈችም ነበር። ዛሬ የምናሸንፈውን ጨዋታ ነው ከእጃችን የተነጠቅ ነው። በ7.8 ሚሊዮን ዩሮ ከጣሊያኑ ፊዮሬንቲና ቡድን ሐምሌ ወር ላይ ወደ ቮልስቡርግ የመጣው አጥቂ ቮልፍስቡርግ ወደ ሻምፒዮንስ ሊግ እንዲመለስ ምኞቱ እንደሆነ ገልጧል። በስፔን ላሊጋ የእግር ኳስ ግጥሚያ ትናንት ሪያል ማድሪድ ከአይበር ጋር ተጋጥሞ አንድ እኩል ወጥቷል። ሪያል ማድሪድ በተከታታይ ግጥሚያዎች ነጥብ ሲጋራ የትናንቱ አራተኛ ጊዜው ነው። ባርሴሎና በሴልታ ቪጎ አራት ለሶስት ተሸንፏል። ሁኔታው ለአትሌቲኮ ማድሪድ የተመቸ ሆኗል። በተመሳሳይ 15 ነጥብ ሆኖም በግብ ክፍያ አትሌቲኮ ማድሪድ ከሪያል ማድሪድ በልጦ አንደኛ መሆን ችሏል። በሴቪላ በአንድ ነጥብ የሚበለጠው ባርሴሎና 13 ነጥብ ይዞ ሶስተኛ ደረጃ ላይ ይገኛል። የመኪና ሽቅድምድም በማሌዥያ ግራንድ ፕሪ የመኪና ሽቅድምድም ትናንት የሬድ ቡሉ አሽከርካሪ ዳንኤል ሪካርዶ አንደኛ ወጥቷል። ኒኮ ሮስበርግ ማክስ ፈርሽታፕንን ተከትሎ በሶስተኛነት አጠናቋል። በአጠቃላይ ድምር ግን ኒኮ 288 ነጥብ ሰብስቦ ይመራል። በ265 አጠቃላይ ነጥብ የሚከተለው የመርሴዲሱ አሽከርካሪ ሌዊስ ሃሚልተን ትናንት በ 16 ተኛው ዙር ላይ በሞተር ብልሽት ውድድሩን ለማቋረጥ ተገዷል። የአፍሪቃ እግር ኳስ ኮንፌዴሬሽን የፕሬዝዳንቶች ስልጣን እንዲገደብ ወስኗል። ድርጅቱ ዛሬ ግብጽ መዲና ካይሮ ውስጥ ባካሄደው ልዩ ጉባኤ እንዳስታወቀው ከሆነ እስከ ዛሬ ገደብ ያልነበረው የፕሬዝዳንቶች ስልጣን እንደ ጎርጎሪሱ አቆጣጠር ከ2017 ምርጫ በኋላ በሶስት የአራት ዓመት የስልጣን ዘመኖች እንደሚገደብ አስታውቋል። ድርጅቱን ላለፉት 28 ዓመታት የመሩት የሰባ ዓመቱ ካሜሩናዊው ኢሳ ሀያቱ ለሌላ የስልጣን ዘመን ይወዳደሩ አይወዳደሩ ግን ገና አልታወቀም። ታዋቂው ኢትዮጵያዊ የስፖርት ታዋቂ አቶ የድነቃቸው ተሰማ ኮንፌዴሬሽኑን ለ16 ዓመታት በፕሬዝዳንትነት መርተውት ነበር። አድማጮች፣ የስፖርት ጥንቅራችን በዚሁ ይጠናቀቃል። መልካም ጊዜ። ጤና ይስጥልኝ።